ማህደር ዜና። የዓለም ሀያል ሀብታም መንግስታት ከአፍጋኒስታን እስከ ኢራቅ ከሊቢያ እስከ ሶሪያ በቀጥታም በጃዙርም የከፈቱት ዘመቻ ሀገር ከማጥፋት ህዝብ ከመፍጀት፣ ማሰደድ፣ ሽብርን ከማስፋፋት ባለፍ አሸናፊም ተሸናፊም እንደሌለ ሲረዱት የተረሳውን የፍልስጤም እስራኤሎች ዶሴያቸውን አዋራ ያራግፉ ገቡ። የአውሮፓ አሜሪካ ሀያል የአረብ እስያ ሀብታም መንግስታት ተወካዮች ባለፈው አርብ ፓሪስ ፈረንሳ ውስጥ ባደረጉት ስብሰባ ስለተዳፈነው የፍልስጤም እስራኤሎች ድርድር መነጋገራቸው ተስፋ በቀቢፀ ተስፋ ለሚጣፋበት ምድር በእርግጥ ሌላ ተስፋ ነው። የተሰብሳቢዎቹን መልእክት ባለጉዳዮች አለመቀበላቸው እንጂ ቀቢፀ ተስፋው የተዘነጋውን የፍልስጤም እስራኤሎችን ማብቂያ የለሽ ጠብ ድርድር እንቃኛለን። ላፍታም አብራችሁን ቆዩ። የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር በ2007 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ አራቶች ወይም ኳርቴት የተሰኘው ስብስብ ልዩ መልክተኛ ሆነው ሲሾሙ የፍልስጤም እስራኤሎችን ጠብ ግጭት ለማስወገድ ትልቅ ተስፋም ዝግጅትም አለኝ ብለው ነበረ። ሁለቱን ወገኖች ሁለት መንግስት በሚለው አዲስ ስልት ለማስታረቅም እድሉም አጋጣሚውም ሰፊ ነበረ። ብሌር ያኔ እንዳሉት እንደሚመስለኝ እድል አለው የሚለው ስሜት አሁን ጠንካራ ነው። ይሁንና በአሁኑ ወቅት በጣም አስፈላጊው ነገር ማዳመጥ፣ መረዳትና መገንዘብ ነው። የቀድሞ የሶቪየት ህብረት ውጭ ጉዳይ ሚኒስትር አንድሬይ ግሮሚኮ በ1947 ሐሳቡን ሲያቀርቡ የእስከዚያ ዘመኑን የአይሁድ ስቃይ፣ ሰቆቃ፣ ሞት፣ ስደትን ለማስቆም አስበው ነበረ። እስከዚያ ዘመን ድረስ ፍልስጤም ይባል የነበረው ግዛት ለሁለት ተገምሶ በአንደኛው ገሚስ አይሁድ፣ በሌላው አረቦች መንግስት ይመስርቱ የሚለው የግሮሚኮ ሐሳብ የአይሁድ ምኞት፣ የዋሽንግተኖች እቅድ፣ የለንደኖች ስልት ሆኖ ህዳር 1947 በተባበሩት መንግስታት ድርጅት ጉባኤ ሲጸድቅ ግን የተፈጠረው ትልቅ ስህተት አይሁድ ፍልስጤምን እንዳጫረሰም ዓለምን እንዳስደነገጠ የሀያላን መንግስታትን ፖለቲከኛ ዲፕሎማቶችን እንዳመላለሰ እስካሁን እንዳላለ 69 ዓመቱ ቶኒ ብሌር የአራቶቹ ልዩ መልክተኛ ሆነው ሲሾሙ ያሉትን ሲሉ እንደ ጠቅላይ ሚኒስትር ያልቻሉ ወይም ያልፈለጉትን እንደ ልዩ መልክተኛ ገቢር ማድረግ መቻላቸውን ወይም መፈለጋቸውን የጠረጠሩ ብዙ ነበሩ። በጣም ብዙዎቹ ግን ብሌር ከግሮሚኮም፣ እስከ ኤድዋርድ ሸቨርድናንዜ፣ ከጆርጅ ማርሻል እስከ ሄንሪ ክሲንጀር፣ ከዎረን ክሪስቶፎር እስከ ማድሊን ኦልብራይት፣ ከኡታንግ እስከ ኮፊ አናን የነበሩና ያሉ እውቅ የዓለም ፖለቲከኛና ዲፕሎማቶች እስከ ብሌር ዘመን ካደረጉት የተለየ እንደማያደርጉም እርግጠኞች ነበሩ። የእርግጠኞቹ ግምት በእርግጥ ውላል ሳተም ብሌር የፍልስጤም እስራኤሎችን ፍላጎት ለማድመጥ ለመረዳትና ለመገንዘብ ከመቶ ጊዜ በላይ አካባቢውን ተመላለሱበት የአይሁድ የአረብ የአውሮጳ የአሜሪካ መሪ ዲፕሎማቶችን አነጋገሩ የአረብ ሀገራት በህዝባዊ ዓመፅ መናወጥ ሲጀምሩ በ2010 ብሌር የሰጡት አስተያየት ግን As the Arab Spring progresses, are these countries, Egypt, Tunisia, የአረብ ህዝባዊ አመፅ እየተጠናከረ ሲመጣም እነዚህ ሀገራት ማለት ቱኒዚያም፣ ግብፅ፣ ሊቢያና ሶሪያ ተስፋቸው ምን ሊሆን ይችላል? እንዲያው ዜጎቹ መንግስታቸውን በትክክል የመምረጥ ሙሉ መብት እንኳ ቢቀር ሀሳብን በነፃነት የመግለጽ፣ የመገናኛ ዘዴዎች ነፃነት፣ ክፍት ገበያ ማግኘት ወደሚችሉበት ደረጃ መሸጋገር ይችሉ ይሆን? አብዛኛው ህዝብ ይህን ማድረግ ይፈልግ ይሆናል። ጥያቄው ግን እኛም እንረዳቸዋለን ወይ ነው። እርዳታችን ወታደራዊ መሆን የለበትም ያንን ዓላማቸውን ከግብ ማድረስ የሚችል ድጋፍ እንሰጣቸዋለን ወይ ነው እንጂ ብሌር እኛ ሲሉ ሀያሉን ዓለም በጣሙን ምዕራቡን ዓለም ማለታቸው እንደሆነ ግልጽ ነበረ ለግልጹ ጥያቄ ከፓሪስ ለንደን ዋሽንግተን የተሰጠው መልስ ሊቢያ ላይ ጦር ማዝመት፣ ግብፅ ላይ በህዝብ የተመረጠ መሪን ማስገልበጥ፣ ሶሪያ ላይ አማጽያንን ማስታጠቅ ሆነ። 2014 ሌላ ጦርነት፣ ተጨማሪ እልቂት ለዲሞክራሲ፣ ለነጻነት፣ ለፍትህ ያለመው ህዝብ ጥያቄ ግብፅን በመፈንቅለ መንግስት፣ ሊቢያና ሶሪያን በጦርነት ማተርማመሱ አልበቃ ያለ ይመስል መስል እስራኤልና ሐማስ የተሰኘው ደፈጣ ተዋጊ ቡድን አዲሱ ውጊያ ገጠሙ። ለብሌር ሌላ ጥያቄ ያጫረ እውነት እንደሚመስለኝ የአጭር ጊዜም ቢሆን መረጋጋትና ጸጥታ ለማስፈን በጣም በአጣዳፊ የሆነ ስምምነት ያስፈልገናል። ይሁንና ለዚህ ግጭትና ውጊያ መሰረት ለሆነው ለረጅም ጊዜው ጠብ ሁነኛ መፍትሄ ካልተበጀ የአሁኑን ውጊያ ማስወገዱ ብቻ ብዙም አይጠቅምም። የረጅም ጊዜው ካልተወገደ የአጭር ጊዜው ሰላም ዳራ አይዘልቅምና። የረጅም ጊዜ ሰላም አይደለም። የሰላም ተስፋውም የለም። የብሌር በውጤቱም ዩናይትድ ስቴትስን፣ ሩሲያን፣ የተባበሩት መንግስታትንና የአውሮፓ ህብረትን ያቀፈው አራቶች የተሰኘው ስብስብ ሙከራም እንደገናም ከሸፈ። ብሌርም በስድስተኛ ዓመቱም ስልጣናቸውን ለቀቁ። ግንቦት ባለፈው አርብ ፓሪስ ፈረንሳ ውስጥ ከተሰበሰቡት አብዛኞቹም ያው አራቶች የተሰኘው በዩናይትድ ስቴትስ የሚመራው ስብስብ አባላት ተወካዮች ናቸው። አረቦችም ታክለውበታል። ተሰብሳቢ ተወያዮቹ ፍልስጤም የሚባል የነበረው ግዛት ለሁለት ከተገመሰበት ከ1947 ጀምሮ ሰላም ለማውረድ በመፈለግና ባለመፈለግ መካከል ግራቀኝ ከሚላጋው ዓለምን ከሚያላጋው አስተሳሰብ የተለየ ሐሳብ የሚያቀርቡ አይደሉም። አዲስ ሀሳብ ቀርቶም ከሁለት ዓመት በፊት ጨርሶ የተቋረጠው የእስራኤልና የፍልስጤሞች ድርድር የሚቀጥልበትን ጊዜ እንኳን በግልጽ አልተናገሩም። የእስራኤልና የፍልስጤም ተወካዮችም በስብሰባው ላይ አልተካፈሉም። እንዲያውም የጠቅላይ ሚኒስትር ቤንያሚን ኔትንያሆ መንግስት ስብሰባ ውይይቱን ተቃውሞታል። በጀርመን የቀድሞው የእስራኤል አምባሳደር አቪ ፕሪሞር ግን ስብሰባው መደረጉ ተገቢ ነው ባይ ናቸው። በአሁኑ ሰዓት እስራኤልና ፍልስጤሞችን ለማግባባት የጋራ ሽማግሌ የለም እና የሆነ ወገን ኃላፊነቱን መውሰድ አለበት። መካከለኛው ምስራቅን ለድርድር የሚያዘጋጅ ማለት በቀጥታም ባይሆን ግፊት የሚያደርግ ወገን ያስፈልጋል። ፍልስጤሞች በእስራኤል መንግስት ላይ ጫና ለማድረግ ምንም አይነት አቅም የሌላቸው መሆኑ ግልጽ ነው። የእስራኤል መንግስት ደግሞ ለመደራደርም ሆነ ሰጥቶ ለመቀበል አይፈልግም። ስለዚህ ኃላፊነቱን መውሰድ ያለበት አለም አቀፉ ማህበረሰብ መሆን አለበት። አውሮፓና አሜሪካ። ውይይቱም በመጀመሪያ የእስራኤልና የፍልስጤም ተወካዮች በሌሉበት መደረግ አለበት። ስብሰባውን የጠራችና ያዘጋጀችው ፈረንሳይ ናት። ፕሬዚደንት ፍራንሷ ኦሎንድ ለተሰብሳቢዎቹ ባደረጉት ንግግር እየተጠናከረ የመጣው የአሸባሪዎች ጥቃትና የሽብርተኝነት ስሜትን ለመግታት የመካከለኛው ምስራቅን ድርድር መጀመር አስፈላጊ ነው ባይ ናቸው። የፓሪሱ ስብሰባ የተደረገውም ሁለቱ ወገኖች የሚደርሱበት የሰላም ስምምነት ጽኑ እንደሚሆን ዓለም አቀፍ ዋስትና ለመስጠት ስለሚረዳ ነው እንደ ኦሎንድ አስተያየት። ኦሎንድ ገናም ከድርድር በኋላ ስለሚደረስበት ስምምነት ያወራሉ። የእስራኤል መንግስት ደግሞ ድርድር፣ ስምምነት ገቢራዊነቱን አይደለም፣ ገናም ስለ ድርድር የተነጋገረውን የፓሪሱን ስብሰባ ራሱን ይቃወማል። የእስራኤል ባለሥልጣናት እንዳሉት የፓሪሱ ስብሰባ በመጀመሪያው የዓለም ጦርነት ማብቂያ በ1916 መካከለኛው ምስራቅን ለሁለት ለመቀራመት ብሪታንያ ብሪታንያና ፈረንሳይ ካደረጉት ስምምነት የተለየ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው መንግሥታቸው ከፍልስጤሞች ጋር በቀጥታ መደራደር እንደሚፈልግ አስታውቀው የፓሪሱን ስብሰባ ዋጋ ቢስ አድርገውታል። ኔታንያሁም ቀጥታ ድርድር የሚሉት እስራኤል በኃይል በያዘችው የፍልስጤሞች ግዛት የአይሁድ ሰፈራ መንደር ማስገንባቷን እንደቀጠለች የሚደረግ ውይይትን ነው። ዲፕሎማት ፕሪሞር ግን የኔትንያሁን መግለጫ የሐሰት ፕሮፓጋንዳ ይሉታል። ይህ ያው የፕሮፓጋንዳው አካል ነው። ኔታንያሁ ከፍልስጤሞች ጋር መደራደር አይፈልግም። ከፍልስጤሞች ጋር መነጋገር ነው የሚፈልገው። ይህን ደግሞ አድርጎታል። የሚፈልገው ከፍልስጤሞች ጋር መደራደር፣ የጋራ መፍትሄ ወይም ማካካሻ መፈለግ ሳይሆን ፍልስጤሞችን ይህን አድርጉ ወይም አታድርጉ ማለት ነው። ለወትሮው የፍልስጤምና የእስራኤልን ጉዳይ ለሌሎች አላስነካም የምትለው ዩናይትድ ስቴትስ አትንኩብኝ አይነት አቋሟን በፓሪሱ ስብሰባ ላይ አላንጸባረቀችም። እንዲያውም በውጭ ጉዳይ ሚኒስትር ጆን ኬሪ ተወክላለች። ይሁንና ኬሪ የስብሰባው የአቋም መግለጫ ሲነበብ ጭንቅላታቸውን ሽቅብ ቁልቁል ከመነቅነቅ ሌላም መግለጫው እውን እንዲሆን ልዕለ ኃያል ሀገራቸው መፈለግ አለመፈለጓን አላረጋገጡም። መግለጫው እስራኤል በ1967ቱ ጦርነት በኃይል ከያዘችው የፍልስጤም ግዛቶች ሙሉ በሙሉ ለቃ እንድትወጣ ይጠይቃል። እስራኤላውያን በአንጻሩም መግለጫው በወጣ በሳልስቱም ትናንት፣ በ1967 ጦርነት ኢየሩሳሌምን በኃይል የያዙበትን 39ኛ ዓመት በሰልፍ ትርኢት በድል አድራጊነት ስሜት እዚያው ኢየሩሳሌም ውስጥ አከበሩ። ኢየሩሳሌም በተለይ አሮጌው ክፍሏም፣ እስራኤል በኃይል ከያዘቻቸው የፍልስጤም ግዛቶች አንዷና ብዙ አከራካሪዋ ከተማ ናት ፍልስጤሞች በአንጻሩም ፈረንሳዮች የተዳፈነውን ድርድር ለማንቀሳቀስ መወሰናቸውን በደስታ ተቀብለውታል የደስታው ምክንያት ሁለትም ብዙም ነው በአንድ በኩል ላለፉት 25 ዓመታት የፍልስጤም እስራኤልን ጉዳይ ለሌላ አላስነካም ያለችው ዩናይትድ ስቴትስ ፈረንሳይን የመሰለ ተፎካካሪ ወይም ተሻሚ ስለመጣባት ነው የፍልስጤን ባለሥልጣናት ለእስራኤል ሁለንተናዊ ድጋፍ የምትሰጠው ዩናይትድ ስቴትስ ገለልተኛ ሸምጋይ አይደለችም እያሉ ማጉረምረም ጀምረዋል። ለዘመን ዘመናት የሚያልሙ የሚፋለሙለት ነጻነት በሃያላኑ ዘንድ መንጸባረቁ ሁለተኛው ምክንያታቸው ነው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኢየሩሳሌምን ጋዛንና የምዕራባዊ ዮርዳኖስ ወንዝ ዳርቻን የሚያስተዳድር ላለው ለፍልስጤም መንግስት በ2012 ሙሉ እውቅና ሰጥቷል እውቅናው ገቢር ይሆናል ወይ ብሎ ጥያቄ ግን እስካሁንም አሁንም መልስ አላገኘም ወደፊትስ ነጋሽ መሐመድ ነኝ ቸር ያሰማን